የአሜሪካ ድምጽ ራዲዮ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 15 2014 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል ምዕራብ ወለጋ ጊንቢ ወረዳ ውስጥ የተፈጸመውን ጥቃት ተከትሎ የተፈናቀሉ ነዋሪዎች አሁንም ድረስ ስጋት ላይ መሆናቸውን ገለጹ ቀለብ አይሆንም ሽሮ ምናምን በተን ያደረጋሉ ስደተኛ እኮ ሁለት ሺህ ምናምን ወደ አምስት መቶ እኮ ነው ምን ያደርጋል ተላል ተሰራነትም ብርድ ልብስ አልተሰጠውም አስፋልት ላይ እየተኛ ነው ሰው አስፋልት ላይ ነው በቃ አስፋልቱን ለቆ ዳርና ዳር ላይ ልውትኛ ያዙ። በቂ ድጋፍ እንዳልተደረገላቸውም ተናግረዋል። ከስጋት አንጻርም በአንድ ቦታ ላይ ተሰባስበው እንደሚገኙ ገልጸዋል። ይህንን የተመለከተ ዘርዘር ያለ ዘገባ ከዜና በኋላ በአብይ ርዕስ ይዘን እንመልሳለን። ሌሎች በርከት ያሉ ቅንብሮችም አሉን። ወደ አፋር ክልል እንሄዳለን። በኦሮሚያ ክልልና በአፋር ክልል ድርቁ በአስከፊ ሁኔታ ነዋሪዎችን እየጎዳ እንደሚገኝ የተመለከተ ዘገባዎችን ይዘናል። ወደ ትግራይ ክልልም የትግራይን ክልል የሚመለከቱ ዘገባዎች በዜናችን ላይ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። አባየው ገበያው የዌብ እና የማህበራዊ ድረገጻችን ፕሮዲውሰር ናት። ግርማ ደገፋው ደግሞ በምስልና ድምጽ ቅንብር አብሮን ያመሻል። እናንተም እስከ አራት ሰዓት አብራችሁን አምሹ በራዲዮ ከራዲዮ በቴሌቪዥን በተጨማሪ ደግሞ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ስርጭት መከታተል ትችላላችሁ። አሁን ለምሽቱ ወደ ወያዝናቸው ዋና ዋና ዜናዎች እንወስዳችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። በሳምንቱ መጨረሻ በኢትዮጵያ ኦሮሚያ ክልል በሚገኙ ሲቪል የአማራ ተወላጆች ላይ የደረሰው ግድያ አሳስቦናል ያሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይን ጨምሮ ሁለት የአገሪቱ ከፍተኛ ባለስልጣናት ጥቃቱን አውግዘዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ኔድ ፕራይስ ትናንት በሚኒስቴሩ ድረገጽ ላይ ባወጡት መግለጫቸው አሰቃቂው ድርጊት አሜሪካንን እጅግ እንዳሳሰባት ገልጸው በአሰቃቂው ጥቃት ጉዳት ለደረሰባቸው በሕይወት ለተረፉትና ቤተሰቦቻቸውን ላጡት ሁሉ የተሰማን ጥልቅ ሐዘን እንገልጻለን ብለዋል። ቃል አቀባዩ አያይዘው ኢትዮጵያውያን ጥቃትን እንዲያወግዙና ልዩነቶችን በሰላማዊ ውይይት እንዲፈቱ ጥሪ እናደርጋለን ብለዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድም ትናንት ባስተላለፉት የትዊት መልእክት በሳምንቱ መገባደጃ ላይ ኢትዮጵያ ውስጥ በኦሮሚያ ክልል በሚገኙ ሲቪል የአማራ ማህበረሰብ አባላት ላይ የደረሰው አሰቃቂ ግድያ በጥልቅ ያሳሰባቸው መሆኑን አስታውቀው በአሰቃቂው ጥቃት ሰለባ ለሆኑት ቤተሰቦች ልባዊ ሐዘኔን እገል al lobelo al አምባሳደሯ አሁንም ሁሉም ኢትዮጵያውያን ከሁከት ይልቅ ሰላምን እንዲመርጡ ማሳሰባችንን እንቀጥልበታለን ሲሉ ተናግረዋል። የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ስራ አስኪያጅ ሰማንታ ፓወር በበኩላቸው ባወጡት የትዊት መልዕክት ከኢትዮጵያ በወጡ ዘግናኝ ዘገባዎች በርካታ ቁጥር ያላቸው ሲቪሎች፣ አብዛኞቹ አማሮች የሆኑ በኦሮሚያ ክልል ውስጥ ተገድለዋል። የዚህ ሁከት ህመም ውጊያው በሚቆምበት ጊዜ የሚቆም አይደለም። ለዚህ የሰብአዊ መብት ጥሰት ኃላፊነት ያለባቸው ሁሉ ለእውነተኛው እርቅ ተጠያቂ መሆን አለባቸው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በመግለጫቸው ሁሉን አቀፍ የሆነው ብሔራዊ እርቅ ተጎጂዎችንና ሰብአዊ መብት ረገጣና ጥሰት ኃላፊነት ያለባቸውን ሁሉ ተጠያቂ ማድረግን ማካተት እንዳለበት አሳስበዋል። ይህን የመሳሰሉ ዘገባዎች በኢትዮጵያ ተደጋግሞ መሰማቱ እየተካሄደ ያለውን የትጥቅ ግጭት የማስቆምን አስፈላጊነት የሚያሳይ ነው ሲሉም ግጭቱ በአስቸኳይ እንዲቆም አሳስበዋል። በኢትዮጵያ የፌዴራል መንግስትና ትግራይን እያስተዳድሩ ባሉት ባለስልጣናት መካከል የሰላም ድርድር እንዲጀመር እየጣሩ ያሉ ሶስተኛ ወገን ያሏቸው ለኡካን ወደ መቀሌ እየተመላለሱ መሆናቸውን የህወሀት ቃል አቀባይ አቶ ጌታቸው ረዳ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። የክልላቸውን ባለስልጣናትም ለሰላሙ ዝግጁ መሆናቸውን አቶ ጌታቸው ማስታወቃቸውን ሪፖርተራችን ሙልጌታ አጽባሐ ከመቀሌ ዘግበዋል። የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሌሴንጎ ኦባሳንጆ ከሰባት ጊዜ በላይ መመላለሳቸውንና ትናንትም የአውሮፓ ህብረት ተወካዮች መቀሌ እንደነበሩ ቃል አቀባዩ አመልክተው ክልሉ ውስጥ አለ ያሉትን ሰብአዊ ቀውስ ልዑካኑ እንዲያውቁ መደረጉን አይደር ሆስፒታልንም መጎብኘታቸውንም ገልጸዋል። በነዳጅና በመድኃኒት እጥረት ምክንያት ህዝቡ እየተሰቃየ መሆኑን ልዑካኑ በአካል ተገኝተው ማየታቸውንና መጠለያ ውስጥ ስላሉና ችግር ውስጥ ስለሚገኙ የምዕራብ ትግራይ ተፈናቃዮችም ማብራሪያ እንደተሰጣቸው አቶ ጌታቸው ተናግረዋል። የእርዳታ አቅርቦትን በሚመለከት ያላቸው አቋም ጠንካራ መሆኑን ለአውሮፓውያኑ ልዑካን እንደገለጹላቸው አቶ ጌታቸው አመልክተዋል። የልዑካኑ አባላት ክልሉን እያስተዳደሩ ካሉት ዶክተር ደብረ ጽዮን ገብረ ሚካኤልና ከሃይማኖት መሪዎችም ጋር ተገናኝተው መነጋ መነጋገራቸውን ቃል አቀባዩ ጠቁመዋል። ምንም እንኳ ወደ ክልሉ የሚገባው እርዳታ መጠን እየጨመረ ቢሆንም በነዳጅ እጥረት ምክንያት ወደ 30 ሺ ሜትሪክ ቶንስ እህል ለህዝቡ ማድረስ እንደተሳናቸውና እርዳታው መጋዘን ውስጥ እንደተከማቸ መሆኑን አመልክተዋል። የትግራይን ህዝብ ህልውናና ደህንነት ለማር ለሚያረጋግጥ የሰላም አማራጭ ቅድሚያ እንሰጣለን ያሉት አቶ ጌታቸው፣ ካልሆነ ግን ምንነቱ በዘገባ ውስጥ ወዳልተጠቀሰ ሌላ አማራጭ ወዳሉት እንደሚሄዱ ተናግረዋል። አቶ ጌታቸው አክለውም የአብይ መንግስት እያሉ የጠሩት የፌዴራሉ መንግስት እውነት ይሁን አይሁን ባናውቅም የሰላም ፍላጎት እንዳለው በፓርላማ ጭምር አሳውቀዋል ብለው የኤርትራን መንግስት የሰላም እድልን በማደናቀፍ ከሰዋል። ለዛሬው ለአቶ ጌታቸው ክስ ከኤርትራ ባለስልጣናት በቀጥታ የተሰማ ነገር ለጊዜው በእጃችን ባይኖርም በየጊዜው በሚሰጧቸው መግለጫዎች ግን የህወሓትን መሪዎች በጸረ ሰላም ኃይልነትና በሽብርተኝነት ይወነጅላሉ። አቶ ጌታቸው ረዳ በዛሬው መግለጫቸው የኤርትራ ኃይሎች እስካሁን የያዟቸው የትግራይ አካባቢዎች መኖራቸውን ጠቁመው በሰላም ካልወጡ በኃይል እንዲወጡ ይደረጋል ብለዋል። የክረምቱን ወቅትና ግብርናን አስመልክቶም ህዝቡ በምግብ ራሱን እንዲችል ለማድረግ ያላቸውንም ሐሳብ መጠቆማቸውን ሙልጌታ አጽብሃ አክሎ ዘግበዋል። በሰሜን ኢትዮጵያ ትግራይ ክልል ለአንድ ዓመት በሚሆን ጊዜ የዘለቀው ከፊል የሰብአዊ እርዳታ እገዳ ወደ አንድ ሚሊየን ለሚጠጉ ለረሃብ የተጋለጡ ሰዎች እንዲደርስ በመጋዘን የተከማቸው የምግብ እርዳታ በነዳጅ እጥረት ምክንያት ማድረስ እንዳይቻል አድርጎታል ያለው የአውሮፓ ህብረት የኢትዮጵያ መንግስት ክልሉን ከሌላው የዓለም ክፍል ጋር እንዲያገናኝ ጠይቋል። የአውሮፓ ህብረት የቀውስ አስተባባሪ ኮሚሽነር ጃኔዝ ላናርች ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ በቅርቡ ወደ ትግራይ የሚገቡ የእርዳታ ጭነት መኪናዎች ቁጥር ለመጨመር አዎንታዊ እርምጃ መሆኑን ገልጸው የአውሮፓ ህብረት በህዝብ ብዛት ከአፍሪካ ሁለተኛ ከሆነችው አገር ያለውን ግንኙነት ወደ ነበረበት ከመመለሱ በፊት ግን የበለጠ መደረግ አለበት ብለዋል። በፌዴራል መንግስቱና በትግራይ ኃይሎች መካከል ለአንድ ዓመት ከግማሽ ከተካሄደው ግጭት በኋላም በትግራይ የባንክ፣ የኤሌክትሪክ እና የስልክ ግንኙነት እንደተቋረጠ ነው። ላናርች አክለው የኢትዮጵያ መንግስት ወደ ትግራይ በሚገባው ነዳጅና የገንዘብ መጠን ላይ የጣለውን ገደብ እንዲያነሳ የጠየቁ ሲሆን የትግራይ ኃይሎች የሚገባውን ነዳጅ ለወታደራዊ አገልግሎት ሊጠቀሙበት ይችላሉ የሚለውን ፍራቻ ለማስቀረት መንግስት የመቆጣጠሪያ አሰራሮችን ሊዘረጋ እንደሚችል ተናግረዋል። የተባበሩት መንግስታት ድርጅት በክልሉ ዋና ከተማ መቀለ 950 ሺህ ሰዎችን መመገብ የሚችል እርዳታ የተከማቸ መሆኑን በዚህ ወር ያስታወቀ ሲሆን በርካታ ነዳጅ የጫኑ መኪናዎች ወደ ክልሉ እንዳይገቡ በመከልከሉ ግን እርዳታው በትግራይ ውስጥ ወደሚገኙ የተለያዩ ቦታዎች ማከፋፈል አልተቻለም ብለዋል። የማከማቻ መጋዘኖቹ ሙሉ ናቸው፣ ነገር ግን እርዳታው በከፍተኛ ሁኔታ ወደሚፈለግበት ገጠራማ ቦታዎች መውሰድ አልተቻለም ያሉት ላናርች በትግራይ በርካታ ሰዎች ከባንክ ገንዘባቸውን ማውጣት ባለመቻላቸው ይህን እርዳታ ተማምነው የሚጠብቁ መሆናቸውን ገልጸዋል። በኢትዮጵያ በተነሳው ግጭት የወጡ የሰብአዊ መብት ጥሰቶችን ተከትሎ የአውሮፓ ህብረት ለኢትዮጵያ ይሰጥ የነበረውን 88 ሚሊየን ዩሮ ወይም 107 ሚሊየን የአሜሪካን ዶላር ድጋፍ ባለፈው ዓመት መሰረዙ ይታወሳል። ጠቅላይ ሚኒስትር አብይ አህመድ በዚህ ወር መንግስት ባለፈው ዓመት አሸባሪ ብሎ ከፈረጃቸው የትግራይ ኃይሎች ጋር የሚካሄደውን ድርድር የሚከታተል ኮሚቴ ማዋቀሩን ያስታወቁ ሲሆን ለአናርች ሁሉም ሁለቱም ወገኖች ስምምነት ላይ መድረስ እንደሚችሉ አምናለሁ በማለት በአስቸኳይ ተግባራዊ እንዲሆን ጠይቀዋል። ዘገባው የአሶሺየትድ ፕሬስ ነው። በኬንያ ናይሮቢ ባለፈው ሰኞ የተሰበሰቡት የምስራቅ አፍሪካ መሪዎች በምስራቅ የኮንጎ ዲሞክራቲክ ሪፐብሊክ ያለውን ግጭት ለማቆም በኬንያ የሚመራውን የቀጠናውን የደህንነት ኃይሎች ለማሰማራት መስማማታቸው ተገለጸ። ሰባቱ የአፍሪካ አገሮች የሚገኙበት የቀጠናው መሪዎች በኮንጎ ግጭት ባየለበት ሰባቱ የአፍሪካ አገሮች የሚገኙበት የቀጠናው መሪዎች በኮንጎ ግጭቱ ባየለበት ኢቱሪ ክፍለ ግዛት በምትገኘው በኪቡ ሰሜናዊ ደቡባዊ ክፍል እርቀ ሰላም ለማውረድ የሚደረገውን ጥረት ለመደገፍ ቁርጠኞች ሆናቸውን አስታውቀዋል። በኮንጎ ዲሞክራቲክ ሪፐብሊክ ወታደሮችና በአማጽያን መካከል ለሳምንታት የዘለቀው ጦርነት በኮንጎና በሩዋንዳ መካከል ያለው ውጥረት እንዲባባስ ማድረጉ ተነግሯል። ኮንጎ ጎረቤቷ ሩዋንዳ አማጽያንን ትረዳለች በማለት ብትነቅፍም ሩዋንዳ ግን አስተባብላለች። አማጽያኑ መሠረታቸውን ያደረጉት ከኮንጎ ሌላ ሩዋንዳና ዩጋንዳ ውስጥ መሆኑ ተመልክተዋል። በአማጽያኑ መካከል ያለው ግጭት በማዕደን የበለጸገውን የኮንጎ አካባቢዎችን ለመቆጣጠር መሆኑ ሲነገር፣ ሌሎች ደግሞ ማህበረሰባቸውን ከሌሎች አማጽያን ለመታደግ ብረት ማንሳታቸውን ይገልጻሉ። ተመራማሪውና የፖለቲካው ተንታኝ ናትናዮማ ሩኩምቡዚ የምስራቅ አፍሪካ ኃይሎች የማህበረሰቡ ደህንነት የሚረጋገጥ ስለመሆኑ ዋስትና መስጠት ይኖርባቸዋል ይላሉ። We need to see a force, a military force, that can uh, protect civilians. ተፋላሚዎች ብረታቸውን እንዲያስቀምጡ በማስገደድ ውጊያው ቆሞ ሲቪሎችን የሚከላከል ወታደራዊ ኃይል በቦታው ማየት እንፈልጋለን። እነዚህ ቡድኖች ማኅበረሰባቸውን ለመከላከል በሚሰሩበት ቦታ ሁሉ የሚፈጠረው ክፍተት ለመሞላቱም ዋስትና እንሻለን። የምስራቅ አፍሪካ መሪዎች ከኮንጎ ወታደሮች ጋር በመተባበር አማጽያንን ትጥቅ ለማስፈታት እንደሚሰሩ ሲገልጹ ኮንጎና ሩዋንዳ ከጥላቻ ንግግሮችና የዘር ማጥፋት ማስፈራሪያዎች እንዲታቀቡ ጥሪያቸውን አቅርበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የተባበሩት መንግስታት ድርጅት ባለስልጣን በሰሜን ምስራቅ ናይጄሪያ ለምግብና የተመጣጠነ ምግብ ጉድለት የተጋለጡትን ለመርዳት የሚያስችለውን የገንዘብ ድጋፍ በአስቸኳይ ካልተገኘ በሚሊየን የሚቆጠሩ ሰዎች ለአደጋ የሚያጋልጥ ቀውስ ሊከሰት እንደሚችል አስጠነቀቁ። በናይጄሪያ የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ ማቲያስ ሽሜል ለናይጄሪያ ከተጠየቀው የ350 ሚሊየን ዶላር የገንዘብ ድጋፍ ውስጥ እስካሁን የተገኘው ከ20 ከመቶ ያነሰ መሆኑን ገልጸዋል። ሽሜል የሰብአዊ እርዳታ ከሚያስፈልጋቸው 8.4 ሚሊዮን ሰዎች መካከል እጅግ የተጎዱትን ቢያንስ 5.5 ሚሊዮን የሚሆኑትን ሰዎች ለመርዳት መታሰቡን አመልክተዋል። ከፍተኛው ትኩረት ሊሰጣቸው የሚገባው ግን ሕፃናት ናቸው ይላሉ። ከተባበሩት መንግስታት ድርጅት የገንዘብ ድጋፍ ሰማኒያ ከመቶ የሚሆነው የሚውለው ግጭት ባጠቃቸው አካባቢ ለሚገኙ ህጻናትና ሴቶች መሆኑንም ኃላፊው ጨምረው ገልጸዋል። በዚህ ዓመት በመላው ሰሜን ምስራቅ ናይጄሪያ በዕድሜያቸው ከአምስት ዓመት በታች የሆኑ በግምት አንድ ነጥብ ሰባት አራት ሚሊዮን ህጻናት አደገኛ በሆነው የምግብ እጥረት እንደሚጎዱ ተገምቷል። ከእነዚህ መካከል በእርግጠኝነት ወደ ሶስት መቶ ሺህ የሚደርሱት ለሞት ለሚዳርገው ከፍተኛ የምግብ እጥረት በሽታ እንደሚጋለጡ ይጠበቃል። እንደ አውሮፓ አቆጣጠር በሚቀጥለው 2023 ዓ ም ከሁለት ሚሊየን በላይ ስደተኞች በሶስተኛ አገር ጥገኝነት ማግኘት እንደሚኖርባቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር ዩኤንኤችሲአር ተነበየ። የዘንድሮው የጥገኝነት ፈላጊ ስደተኞች ቁጥር 1.47 ሚሊየን ሲሆን ለሚቀጥለው ዓመት የተተነበየው ቁጥር ከአምናው በ36 ከመቶ ይበልጣል። በአፍጋኒስታን ደቡባዊ ምስራቅ ግዛት ዛሬ ማለዳው ላይ በደረሰው ከባድ የርዕደ መሬት አደጋ ከአንድ ሺህ ሰዎች በላይ መሞታቸውንና በመቶዎች የሚቆጠሩት ደግሞ መቁሰላቸውን የታሊባን ባለስልጣናት አስታወቁ። የሟቾቹ ቁጥር ከዚህም በላይ የሚጨምር መሆኑ የተገለጸ ሲሆን የአካባቢው ሰዎች፣ ጋዜጠኞችና የአይን ማኞች በአደጋው የሞቱት ከ2500 በላይ ሊሆኑ እንደሚችሉ ተናግረዋል። የኮስት ክፍለ ሀገር አዛዥ መሐመድ አሚን ለቪኦኤ እንደተናገሩት ደግሞ በአደጋው ቢያንስ 1000 ሰዎች ሲሞቱ ሌሎች 1500 የሚሆኑ ቆስለዋል። አብዛኛው አደጋ የደረሰው ከፓኪስታን ጋር በሚያዋስኑት በፓካቲካ እና ኮስት በተባሉት ክፍለ ሀገሮች መሆኑን የታሊባን ባለስልጣናት ተናግረዋል። የዩናይትድ ስቴትስ የመልክዓ ምድር ጥናት ተቋም ከኮስት ክፍለ ሀገር ዋና ከተማ 44 ኪሎ ሜትር ላይ የደረሰው የርዕደ መሬት በሬክተል ስኬል ስድስት ነጥብ አንድ መሆኑን አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ሰኔ 15 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ኮም እንዲሁም በአትቪኦ የአማሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ ያበየረ ዘገባችን እንለፍ። በኦሮሚያ ክልል ምዕራብ ወለጋ ዞን ጊንቢ ወረዳ የተፈጸመውን ጥቃት ተከትሎ የተፈናቀሉ ተጎጂዎች አሁንም ለደህንነታቸው በሚያሰጋ ሁኔታ እንዳሉ እንዳሉና በመንግስት የሚወሰደውም እየተወሰደ ያለ ነው ያሉት እርምጃም አጥጋቢ እንዳልሆነ ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት አስተያየት የቅዳሜውን የጊምቢ ወረዳ ጥቃት ጨምሮ ሰሞኑን የተፈጸሙ ጥቃቶችን መንግስት ሸኔ በሚለው እና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን መፈጸማቸውን ጥቃቱ በተፈጸመበት ስፍራ በቡድኑ ላይም ጠንካራ እርምጃ እየተወሰደ መሆኑን ገልጸዋል። የሰራዊቱ ቃል አቀባይ ግን ጥቃቱ የተፈጸመው በራሱ በመንግስት እንጂ በሚሊሻዎች በመንግስት ሚሊሻዎች መሆኑንና በገለልተኛ ምርመራ እንዲካሄድ ጠይቀዋል። ከጥቃቱ የተረፉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ደግሞ ደጋግመው እንደሚናገሩት ጥቃቱን ያደረሱባቸው የሸኔ ታጣቂዎች መሆናቸውን በመግለጽ ሲናገሩ ተደምጧል። የተለያዩ ዓለም አቀፍ ድርጅቶችን የሚመሩ ተቋማት ድርጊቱን በማውገዝ ላይና ሁኔታውን በገለልተኛ አካላት እንዲጣራ በመጠየቅ ላይ ናቸው። ኦነግና ኦፌኮ ዛሬ ባወጧቸው መግለጫዎች ጥቃቱን በተመለከተ በገለልተኛ አካል ምርመራ እንዲካሄድ ጠይቀዋል። ዩናይትድ ስቴትስም ትላንት ባወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በንጹሀን ላይ የተፈጸመው የጅምላ ግድያ በጽኑ እንደሚያሳስብ ገልጿል። ኬኔዲ አባተ ሁሉንም ያካተተ ዝርዝር ዘገባ ያስደምጠናል። ባለፈው ቅዳሜ ሰኔ 11 በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ ከተፈጸመው ጥቃት ያመለጡ ሰዎች በአሁኑ ወቅት ስላሉበት ሁኔታ አንድ የአካባቢው ነዋሪ ለአሜሪካ ድምፅ አስተያየቱን ሰጥቷል። ሁሉ ቆሽሮ ምናምን በተን ያደርጋሉ። ስደተኛው እኮ ሁለት ሺህ ምናምን ወደ አምስት መቶ እኮ ነው። ምን ያደርጋል፣ ተላ አልተሰራለትም፣ ብርድ ልብስ አልተሰጠውም። አስፋልት ላይ እየተኛ ነው። ሰው አስፋልት ላይ ነው፣ በቃ አስፋልቱን ለቆ ዳርና ዳር ላይ ነው መተኛ። ያዙ ቤትም ያጠቃጠለ ተቃጥሏል። ያለውም አልበቃም። ብዙ የገጠር ቤት ሳር ቤት ነው፣ ተቃጥሏል። በሙሉ ሳር ቤት በሙሉ ተቃጥሏል። ቆርቆሮን ተበልቷል። ለራሱ እንግዲህ መከላከያም ገብቷል ይላሉ አካባቢው ብዙ ስለሆነ ማለት ነው። በጥበቃ ማስቸጋሪ ነው ያለው ሀይል ያለውን ሰፈር በሙሉ ለመጠበቅ አይችልም አንድ ቦታ ካልሆነ። ጥቃቱን በማውገዝ መግለጫ ያወጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች መንግሥት ሰላማዊ ዜጎችን መከላከል እንዳልቻለ በመተቸት ኃላፊነቱን እንዲወጣ ማሳሰባቸውን መዘገባችን ይታወሳል። የተለያዩ ሀገራትና ዓለም አቀፍ ተቋማትም ጥቃቱን በማውገዝ መግለጫ ማውጣት ጀምረዋል። በንጹሀን ላይ የተፈጸመው ግድያ በጽኑ እንዳሳሰባት የገለጸችው ዩናይትድ ስቴትስ ሁሉም ኢትዮጵያውያን ሰላማዊያን ሁከትን እንዲያስወግዱና ይልቁንም ልዩነቶችን ለመፍታት ሰላማዊ ውይይት እንዲያደርጉ ስትል በውጭ ጉዳይ ሚኒስቴሯ በኩል ባወጣችው መግለጫ አሳስባለች። በተባበሩት መንግስታት የዩናይትድ ስቴትስ ልዩ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድና የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወርም በጥቃቱ ማዘናቸውን ገልጸዋል። ጥቃቱን በተመለከተ የኦሮሞ ነጻነት ግንባር ኦነግ ዛሬ ሰኔ 15 ባወጣው መግለጫ በቶሌና በሌሎችም አካባቢዎች ከህግ ውጭ በተፈጸሙ ግድያዎች ላይ ገለልተኛና ተአማኒ አካል ምርመራ እንዲያደርግ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱ ሲል ጥሪ አቅርበዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ ሰሞኑን ተከሰተ ተብሎ በመንግስት ባለስልጣናት ና በመንግስት ሚዲያዎች እየሰማ ነው ላለ ነው በምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ ላይ የተፈጸመውን እልቂትም በማንም ይሁን በማንም እልቂቱ በገለልተኛ አካል ለዓለም ህዝቦች እና ለዓለም ማህበረሰብ እና ለአገሪቱ ህዝቦች ይፋ እንዲደረግልን ጥሪያችን አሁንም እናቀርባለን። የኦሮሞ ፌዴራሊስት ኮንግረስ ደግሞ የንጹሐን ዜጎችን ደህንነት ማስጠበቅ የመንግስት ኃላፊነት ነው በሚል ርዕስ ባወጣው መግለጫ በንጹሐን ላይ የሚፈጸሙ ማንኛውንም አይነት ጥቃቶች እንደሚያወግዝ አስታውቋል። በቶሌው ጥቃት ህይወታቸውን ላጡና ለተጎዱ ወገኖች የተሰማውን ሀዘን የገለጸው ፓርቲው ከጥቃቱ የተረፉትን ለማረጋጋትና በዘላቂነት መልሶ ለማቋቋም አፋጣኝ እርምጃ እንዲወሰድ ጠይቋል። በአካባቢው እየተወሰደ ስላለው እርምጃ በዛሬው እለት ለአሜሪካ ድምጽ አስተያየታቸውን የሰጡ አንድ የጥቃቱ ሰለባ ይህን ብለዋል። የጠጥጠው ሁኔታ አጥጋቢ አይደለም። አሁን አንዳንድ ቀማት መለስ ዱርዮችን ተላላኪዎችን፣ አንዳንድ ታጣቂው ኃይል ካርድ የሚያመላልሱ እና ኢንፎርሜሽን የሚሰጡትን አንዳንድ እርምጃ የመውሰድ ስራ እየሰሩ ነው ግን አጥጋቢ እርምጃ እየተወሰደ አይደለም። እነዛን ታጣቂዎቹ ላይ አጥጋቢ እርምጃ እየተወሰደ አይደለም። ጉዳዩን ይህንን እርምጃውን የማይፈልጉ ደግሞ አሉ። በቃ አቅጣጫን የማሳት ስራ የሚሰሩ አሉ። ከተማውን አካባቢ፣ ህዝቡ ያለበትን አካባቢ መከላከያውን የተቆጣጠረው አሁን ወደ እሳቸው ቦታ ራሱ እየተሄደባቸው አይመስለኝም። እኔ እዚያው ከተማው አካባቢ ላይ ነው አንዳንድ እርምጃ መፎስ የያዘው ማለት ነው። በጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት ጨምሮ በአካባቢው ሰሞኑን በንጹሐን ላይ የተፈጸመውን ጭፍጨፋ በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለጥቃቶቹ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውንና መንግስት ኦነግ ሸኔ የሚለውን ታጣቂ ቡድን ተጠያቂ ያደረጉ ሲሆን የመንግስት የጸጥታ ኃይሎች ጠንካራ እርምጃ እየወሰዱበት መሆኑንም ገልጸዋል። አራት አምስት ቀናት ውስጥ የሸኔና የሸኔ ቅጥረኛ የሆኑ ቡድኖች በተለያዩ አካባቢዎች በተለይም በደንቢዶሎ፣ ጊምቢ እንደዚሁም በጋምቤላ በተመሳሳይ ወቅቶች የጸጥታ አካል በሌለባቸው በተለይም መከላከያና የፌዴራል ፖሊስ እንዲሁም የኦሮሚያ ልዩ ኃይል በሌለባቸው አካባቢዎች ንጹህ ሕብረተሰብ ብቻ የሚኖርባቸው መንደር ውስጥ ገብቶ በከተሞችም ውስጥ በመግባት በእነዚህ አካባቢዎች የተወሰደባቸው እርምጃ በጣም ከፍተኛ ኪሳራ ያከናነባቸው መሆኑን ተከትሎ በተለያዩ የገጠር ቀበሌዎች በጣም ራቅ ራቅ ብሎ በሚገኙ አካባቢዎች በመግባት ንጹሀንን ገሏል። ሴቶችን፣ ህጻናትን፣ አዛውንቶችን ከፍተኛ እጅግ አስነዋሪ የሆነ ጭፍጨፋ አካሂዷል። ይህ በጣም የሚያሳዝን ነው። ድርጊቱ ከተፈ በኋላ አካባቢ የሚገኘው የመከላከያ ሰራዊት ሁሉንም አካባቢዎች አሰሳ እያደረገ ነው የሚገኘው። ባለፉት ሁለት ቀናት ከፍተኛ የሆነ እርምጃ ወስዷል። የኦፕሬሽን ስራ በጣም ውጤታማ የሆነም ስራ ነው የተከናወነው። ሽብር ቡድኖቹን በማጽዳት ላይ ነው የሚገኘው። በአሁኑ ሰዓት በጋምቤላም፣ በግንቢም፣ በደሚዶሎም ችግሩ ተፈጠረባቸው የተባሉ አካባቢዎች አሁን ተረጋግተው ወደ ሰላማዊ ሁኔታ እየመጡ ነው የሚገኙት። መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ግን ጥቃቱን እንዳልፈጸመ በመግለጽ አስተባብሏል። ይህ የመንግስት ኃይሎች አካባቢውን ለማረጋጋት የሚወስዱት እርምጃ አጥጋቢ እንዳልሆነ ከጥቃቱ ሰለባዎች የሚቀርበውን ቅሬታ በተመለከተ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ተከታዩን ምላሽ ሰጥተዋል። እነዚህ ያው በተወሰነ ቡድን ሆነው የፀጥታ አስከባሪ ኃይል በሌለባቸው አካባቢዎች የሚንቀሳቀሱ በመሆናቸው ሲቪል መስሎም የሚንቀሳቀሱ እና የሽብር እንቅስቃሴ ከመሆኑ ጋር ተያይዞ ያው ይህን እንቅስቃሴ ማጽዳቱ ያው ጊዜ መፍጀቱ የሚቀር አይደለም። ግን በዋነኛነት ስጋቱ አለባቸው በተባሉ አካባቢዎች ላይ ከፍተኛ አሰሳ እያደረገ ነው የመከላከያ ሰራዊት፣ ሌሎችም የፌዴራል ፖሊስም የኦሮሚያ ልዩ ኃይልም ተቀናይተው። ስለዚህ እስካሁን እየተደረጉ ያሉት ውጤታማ ስራዎች ናቸው። እንዲያው አጠቃላይ ስለደረሰው ጉዳት በመንግስት በኩል የተሰባሰቡ መረጃዎች አሉ። አሁን ገና እየተጣራ ነው። ምክንያቱም እነዚህ ጉዳት የደረሰባቸው አካባቢዎች በጣም ራቅ ያሉ የገጠር ቀበሌዎች ናቸው። አንዳንዶቹም የትራንስፖርት አክሰስም የማይገኝባቸው ናቸው። ስለዚህ የደረሰውን የጉዳት መጠን፣ የተፈናቀሉም፣ የሞት አደጋም የደረሰባቸውን እነዚህን መንግስት እያጣራ ነው የሚገኘው በአሁኑ ሁኔታ። ስለዚህ እነሱ ተጣርቶ እንደታወቁ ለህዝብ የምንገልጽ ነው የሚሆነው። መደበኛ ስብሰባውን ዛሬ ሰኔ አስራ አምስት ማካሄድ የጀመረው የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ የጸጥታ ጉዳይና እየተወሰደ ባለው የህግ ማስከበር እርምጃ ላይ ተወያይቶ እርምጃው ተጠናክሮ እንዲቀጥል አቅጣጫ ማስቀመጡን ፓርቲው በፌስቡክ አድራሻው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አድማጮች አንድ ማስተካከያ እዚህ ላይ ልንሰጥ እንፈልጋለን። በምስሉ ላይ የታዩት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ሲሆኑ ይህም የተደረገው በስህተት በመሆኑን ይቅርታን ጠይቃለን። ያነጋገርናቸው እና የተናገሩት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ናቸው። ለተፈጠረው ስህተት ይቅርታ እንጠይቃለን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው አሁን ወደ እለቱን አብይ ርዕስ ነበር ያስደመጥናችሁ የትንታኔው መጽሄት ይቀጥላል ድርቅ የአፋር ነዋሪዎችን ቆሻሻ የወንዝ ውሃ እንዲጠጡ እያስገደደ ነው። በአስከፊነቱ ለአስርት ዓመታት ታይቶ የማይታወቅ ድርቅ የአፍሪካ ቀንድን እያጠቃ ባለበት በአሁኑ ወቅት የአፋር ነዋሪዎች ቆሻሻ የወንዝ ውሃ እንዲጠጡ እየተገደዱ ነው። ባለስልጣናትና የረድኤት ድርጅቶች ማድረግ የሚችሉት በመኪና ውሃ ማቅረብ ሲሆን፣ ይህንንም በቻሉት ጊዜ ብቻ የሚሆን ነው ትለናለች የቪኦኤ ዘጋቢ ሀሊማ አቱማኒ ከአፋር በላከችው ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል። ከአዋሽ ወንዝ የሚመጣው ቆሻሻ ወራጅ ውሃ ለአፋር ነዋሪዎች የዕለት ተዕለት ሕይወት እጅግ ወሳኝ ነው። ይታጠቡበታል፣ ያጥቡበታል፣ ያበስሉበታል፣ ይጠጡታል። ለአርባ ዓመታት ታይቶ የማይታወቅ ከባድ ድርቅ የአፍሪካን ቀንድ በመምታቱ ኢትዮጵያ ትልቅ ችግር ውስጥ ትገኛለች። የአፋር ክልልም የዚህ ችግር ተቋዳሽ ነው። የሰማራዋ ነዋሪ አይሻ አሊ እንደምትለው ንጹሕ ውሃ መግዛት የማይችሉት ቅንጦት ነው። መጋላ ለኒህ በካራ ቦምበሌ መሊ ረደን ኬመተናይ አድሮህነ አውስ ብሶክ ያንዱረራለን የምንጠቀመው ውሃ ለጤና አደገኛ በመሆኑ ልጆቼ ለቆዳ በሽታ ተጋልጠዋል። ሁሌ እንደታመሙ ነው። በዚህ ቆሻሻ ውሃ ምክንያት የሞቱ ልጆችም አሉ። ከድጃ ሀሚዳ የምትኖረው ወንዟ አጠገብ ነው። እሷ እንደምትለው በተበከለው ውሃ ምክንያት ልጆቿ በበሽታ እየተሰቃዩ ነው። ያለ ኩልም አማራጭ ይህን ውኃ መጠቀም ብቻ ነው። ልጆቻችንም ሆኑ ቤተሰቦች በሙሉ የምንጠቀመው የወንዙን ውሃ ነው። በንጹሕ ውሃ እጦት የሚሰቃዩት በየመንደሩ ያሉት ነዋሪዎች ብቻ አይደሉም። በአፋር ክልል ብቸኛ ሆስፒታል የሆነው የዱብቴ ሆስፒታል በበሽተኞች የተጨናነቀ ነው። ተጠባባቂ ኃላፊው ዶክተር ዩሱፍ ሙሐመድ እንደሚሉት ሆስፒታሉም የውሃ ችግር አለበት። አንዳንድ ጊዜ ውሃ ላናገኝ እንችላለን። አንዳንድ ጊዜ ደግሞ በውሃ እጦት ምክንያት የቀዶ ጥገና ስራዎች ሊቆሙ ወይንም ለሌላ ጊዜ ሊተላለፉ ይችላሉ። በቂ ውሃ ባለመኖሩ ምክንያት በቀዶ ጥገና ወቅት ኢንፌክሽን ይፈጠራል። በሽተኞችን የሚንከባከቡት ሰዎች የዝናብ ውሃ ይጠቀማሉ። በአካባቢው ወንዝ አለ። ውሃው ግን ለጤና አደገኛ ነው። የአፋር ክልል የውሃና ኢነርጂ ቢሮ የውሃ እጥረቱን ለመፍታት ጥረት እያደረገ እንደሆነ ይናገራል። ፋጡማ ሃይሴማ የቢሮ ተወካይ ሲሆኑ እሳቸው እንዳሉት ብዛት ያላቸው የውሃ ጉድጓዶች ቢቆፈሩም በፍሎራይድ እጥረት ምክንያት ጥቅም ላይ አልዋሉም። በውሃ ጉድጓዶች ውስጥ ያለው የፍሎራይድ መጠን የዓለም ጤና ድርጅት ካስቀመጠው ደረጃ በታች በመሆነው ጉድጓዶቹን ለመዝጋት ተገደናል። ውሃ ለማጣራት የሚወስድ ወጪም ከቢሮው አቅም በላይ ነው ብለዋል። ነዋሪዎቹ ትንሽ እፎይታ የሚያገኙት የክልሉ መንግሥትና የረድኤት ድርጅቶች ንጹሕ ውሃ በቦቴ በሚያቀርቡበት ወቅት ነው። ፋጡማ ኦማር እንዳለችው ከዚህ በፊት ውሃ ከከተማ እየገዙ ያመጡ ነበር። አንዱን ጄሪካን በሀያ ብር እየገዙ ውድና አድካሚ ነው ትላለች። ፋጡማ በቦቴ የሚቀርብልን ግን ንጹሕ ውሃ ነው፣ ለጤናችንም ጥሩ ነው ብላለች። በቦቴ የሚቀርበው ውሃ የሚሰጠው እፎይታ ጊዜያዊ ነው የሚቀጥለው ቦቴ እስኪመጣ መጠበቅ አሊያም የወንዙን ወራጅዋ ተጠቅሞ ጤናን አደጋ ላይ መጣል ያላቸው ብቸኛ አማራጭ ነው። አሁንም ከዚህ የድርቁ ካስከተለው ጉዳት ርዕሰ ጉዳይ ሳንወጣ በአፍሪካ ቀንድ በርካታ አስርት ዓመታት ባልታየ ደረጃ የደረሰው ድርቅ ሰብል አውድሟል። በሚሊዮኖች የሚቆጠሩ የቀንድ ከብቶች በድርቁ ምክንያትም አልቀዋል። የኑሯቸው መሰረቶች እነሱ ናቸው። በሚሊዮኖች የሚቆጠሩት አርብቶ አደሮች ለረሃብ እንዲጋለጡ አድርጓቸዋል። በኦሮሚያ ክልል አንዳንድ አርብቶ አደሮች በደህናው ጊዜ ከብቶቻቸውን የሚያበሉትን ስራ ስር ለመብላትም ተገደዋል። ሄነሪ ዊልከንስ ከምስራቅ ባሌ ያጠናቀረው ዘገባ ነው እንደሚከተለው ይቀርባል። በምስራቅ ባሌ ዞን ጎበና በሚገኝ የመጠለያ ካምፕ አርብቶ አደሮች ስራ ስር ቆፍረው እያወጡ ይበላሉ። በደህናው ጊዜ ይህን ለከብቶቻቸው ነበር የሚሰጡት። የአፍሪካ ቀንድን በብዙ አስርተ ዓመታት ባልታየ መልኩ ያጠቃው ከባድ ድርቅ ከብቶቻቸውን ጨርሶባቸዋል። የሚበሉት የላቸውም። ጎበና የሚገኝበት የምስራቅ ባሌ ዞን ቀውስ ሁኔታ ውስጥ ነው ያለው። አብዱላሂ ዋቆ የጎበና መጠለያ ካምፕ የማህበረሰብ መሪ ናቸው። ስለ ሁኔታው እንዲህ ሲሉ ያስረዳሉ። እንጅሩ ዋነ ከለሚ ነሚ ጋላሰ ቶኮቶኮ ሮ ባቲ ታሪሰንኬ በዚህ ዓመት እስካሁን ከመንግሥትም ይሁን ከሌላ ድርጅት ምንም ምግብ አላገኘንም። እኛን የመርዳት ኃላፊነት የወደቀው የአካባቢው ነዋሪዎች ላይ ነው። የምንለብሰው ልብስ ሳይቀር ሰጥተውናል። ከስድስት ዓመታት በፊት በግጭት ምክንያት መሬታቸውን ጥለው ለመሄድ የተገደዱት ነዋሪዎች ከዚያ ጊዜ ጀምሮ የሚኖሩት በዚህ መጠለያ ካምፕ ሲሆን እስካለፈው ዓመት ድረስ የምንተማመነው መንግሥት በሚሰጠን እርዳታ ላይ ነበር ብለዋል። ብዙዎቹ ከባዱ ድርቅ ያስከተለው ረሃብ አድክሟቸዋል። እናም ከድንኳናቸው አይወጡም። አንዱ ሀሰን ዱቤ ናቸው። እንዲህ ይላሉ። በረሃቡ ምክንያት ስለታመምኩ ቀን ሙሉ ተኝቼ ነው የምውለው። የምበላው በቂ ምግብም ሆነ የምጠጣው የለኝም። በአካባቢው የሚሰሩ አንድ የረዴት ሰራተኛም በቂ የገንዘብም ሆነ ሌላ አቅም ስለሌለን የሚበቃ እርዳታ ልንሰጣቸው አልቻልንም ብለዋል። ኪያር ኦስማን የዋቆጉቱ የበጎ አድራጎት ድርጅት ባልደረባ ናቸው። እንዲህ ሲሉ ያስረዳሉ። ከስድስት ዓመታት በፊት የቁሳቁስ እርዳታ ያገኙ ነበር። የተሰጧቸው ለመጠለያ የሚሆኑ ፕላስቲክ ልብሶች አሁን አርጅተው ተበጣጥሰዋል። መንግሥት ችላ ብሏቸዋል። በፊት እንደነበሩት ራሳቸውን ችለው ለመኖር ይፈልጋሉ። አሁን ግን ምግብ ያስፈልጋቸዋል። በአካባቢው በሚገኝ አንድ ሆስፒታል ከሚሰሩ ሐኪሞች አንዱ ሆስፒታል የሚገቡት በተመጣጠነ ምግብ እጥረት የተጎዱ ሕጻናት ቁጥር ከአምናው በእጥፍ ገደማ እንደጨመረ ተናግረዋል። ዶክተር ለማ ጫላ የመዳወላቡ ሆስፒታል ሐኪም ናቸው። ከመንግስትም ይሁን መንግስታዊ ካልሆኑ ድርጅቶች የሚቀርበው ድጋፍ ዝቅተኛ ነው። ባለፈው ዓመት ይሰጥ ከነበረው ያነሰ ነው። ታካሚዎቻችንን ለማስተናገድ በጣም አስቸጋሪ ይሆኖብናል። ቪኦኤ ያነጋገራቸው በሆስፒታሉ ሕፃን ልጃቸውን በማሳከም ላይ የነበሩ አልዬ ሀጂዬ ኦዳ እንዲህ ይላሉ። ልጄ እየታመመች ስትሄድ ይዣት መጣው። ከመንግሥትም ይሁን ከሌላ ድርጅት ምንም አይነት እርዳታ ስላላገኘው የማበላት ምግብ የለኝም። በጉዳዩ ላይ አስተያየት እንዲሰጥበት የኢትዮጵያ አደጋ መከላከልና ዝግጁነት ኮሚሽን ተጠይቆ ለጊዜው ምላሽ አልሰጠም። በጎበና መጠለያ ካምፕ ያሉ ነዋሪዎች ለአሁኑ ያላቸው አማራጭ እርዳታ ፈጥኖ ይመጣልናል በሚል ተስፋ መጠበቅ ይመስላል። ወደ ተከታዩ ዘገባችንን ወሰዳችሁ። የዶሮ በሽታ ገብቷል በሚል የዶሮ ገበያ ዝውውር ላይ እግድ መጣሉን የሚተነትን ወይም የሚያስረዳ ዘገባ ነው። የኢትዮጵያ ግብርና ሚኒስቴር ለጊዜው ምንነቱ ይፋ ባልተደረገ በሽታ ምክንያት የዶሮዎች የገበያ ዝውውር ላይ እግድ መጣሉን አስታውቋል። ይህም ማለት ዶሮዎች በጅምላ ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው የሚደረጉ የንግድ እንቅስቃሴዎች መታገዳቸውን ነው የገለጸው። ካለፈው ሳምንት ወዲህ ተቀሰቀሰ በተባለው በሽታ እስከ አንድ መቶ ሺህ የሚደርሱ ዶሮዎች መሞታቸውን በሚኒስቴር መስሪያ ቤቱ የእንስሳት ና እንስሳት ሀብት ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። መስፍን አራጌ ነው ዘገባውን ያጠናቀረው እንደሚከተለው ለአሜሪካ ድምጽ በስልክ አስተያየታቸውን የሰጡት በግብርና ሚኒስቴር የእንስሳትና እንስሳት ሀብት ሚኒስትር ዴታ ዶክተር ፍቅሩ ረጋሳ በቅርቡ በተቀሰቀሰው የዶሮ በሽታ እና በሽታውን ተከትሎ በተከሰተው የዶሮዎች ሞት ምክንያት ከሰኔ አስር ሁለት ሺህ አስራ አራት ዓ ምት ጀምሮ ላልተወሰነ ጊዜ ዶሮም ሆነ የዶሮ ውጤቶች ለገበያ እንዳይቀርቡ ህግድ መጣሉን አረጋግጠዋል። ቢሾፍቱ እና ተወሰኑ የአዲስ አበባ ቦታዎች ላይ የዶሮ ሞት ተከስተው ነበር። በሽታውን ተከትሎ ደግሞ ብዙ ዶሮዎች የሞቱበት አጋጣሚ ስለነበረ የበሽታውን መተላለፍ ኔቸር ስናየው የንክኪ አይነት ነገር ያየንበት ስለሆነ ግብረ ኃይል ተቋቁሞ ይህን ነገር እያጠና ከሱም ጎን ለጎን ደግሞ ለጊዜ ወደ ሌላ ቦታዎችም ሄዶ ያልተስፋፋባቸው ቦታዎች ሄዶ ጉዳት እንዳያደርስ ትራንስፖርቴሽን እና ግብይቱ እንዲቆም እና እንቅስቃሴ እንዲቆም እዚሁ ቢሾፍቱና አዲስ አበባ አካባቢ ብቻ ላይ ያለው ነገር እንዲሰራ የበሽታው ምክንያት ምን እንደሆነ ሊታወቅ ይችል ይሆን እየጠና ነው። ሚኒስትር ዴታው ጉዳቱን የሚያጠና ቡድን መመስረቱን ጠቁመው በሽታው ተቀሰቀሰ ከተባለበት ከአንድ ሳምንት ወዲህ እስከ አንድ መቶ ሺህ ዶሮዎች ሳይሞቱ እንዳልቀረ አመልክተዋል። ሆኖም የንክኪ መጠኑ እንዲቀንስ መደረጉ፣ የዶሮ ግብይትና ማጓጓዝ መታገዱ የሞቱን መጠን በመቀነስ ተጨባጭ ለውጥ እያስገኘ መሆኑን ዶክተር ፍቅሩ ይናገራሉ። በአንጻሩ በደሴ ከተማ ኗሪ የሆኑትና በዶሮ እርባታና ሽያጭ የተሰማሩት ሰይድ ሳይኖሩ እገዳው በዘርፉ በተሰማሩ ግለሰቦች የንግድ እንቅስቃሴ ላይ ተጽዕኖ አሳርፏል ይላሉ። ከዛሬ ስናካብታት የነበረችውን ንብረት እንወድማለን ብለን ያው ስጋት ላይ ነን። ያለ ነው አሁን ራሱ ማለት በይህ ሁኔታ ላይ የሚዘልቅ ከሆነ ዶሮቹ እንኳን በሽታው ቀርቶ አይደለም በራብም ያልቁብናል ብለን ስጋት አለ። ለምን በእጃችን ላይ ያለውን ገንዘብ ገብቶል። መኖ ገዝተህ ተጨረስክ በኋላ ገንዘብ ታጣለህ። በምን አቅርበህ መኖ ታበላቸዋለህ? እሳቸው እንደሚሉት ከደቡብ ወሎ ዞን መንግስታዊ መዋቅር ጋር በመስማማት ያስመጧቸውን ከሁለት ሺ በላይ ዶሮ ነገሮች ማሰራጨት አልቻሉም። ከ240 ብር በላይ የሚወጣ መኖ በማቅረብ ለሁለት ወራት ያሳደግናቸውን ዶሮች መሸጥ ካልቻን ለኪሳራ እንዳረጋለን የሚሉት አስተያየት ሰጪው መንግስት ለጉዳዩ አፋጣኝ መፍትሄ እንዲያፈላልግ ጠይቀዋል። አንዳንዶች በሽታው ወደ ሰው ሊተላለፍ ይችላል የሚል ስጋታቸውን ይሰነዝራሉ። ዶክተር ፍቅሩ ግን እስካሁን ባለው መረጃ ወደ ሰው ለመተላለፉ ማረጋገጫ አለመገኘቱን ጠቅሰዋል። በሰው ላይ የተባለው ነገር እስካሁን ምንም አይነት መረጃ የለንም። ከጤናም ግብረ ኃይል ውስጥ የተሳተፉ ሰዎች አሉ ብለን ጥርጣሬዎች ለማስወገድ ያክል ማለት ነው። ከአሁን ድረስ ምንም አይነት በእነሱም በኩል በሰርቬላንስ ቲሙም በኩል የደረሰ ነገር የለም። ኢቨን ከእንስሳቶቹ ጋር ከዶሮ ጋር የሚሰሩት በየጊዜው ኮንታክት ያላቸውም ሰዎች ጋር ምንም አይነት የጤና መታወክም ሆነ ተመሳሳይ የሆነ ነገር የለም። በሽታዎቹ በተቀሰቀሱባቸው አካባቢዎች የኬሚካል ርጭትና መሰል ተግባራት እየተከናወኑ መሆናቸውን ጠቁመው በተለይ የሞቱ እንስሶች አወጋገድ ስርዓት ለበሽታው መስፋፋት ምክንያት ሊሆን ስለሚችል በመቅበርና በማቃጠል ተገቢ መ መከላከል ስራዎች እንዲሰሩ አሳስበዋል። በተለያዩ ቦታ ላይ እንስሳ ሲሞት ሰው ዝም ብሎ በየቦታው ይጥላል። ያ ደግሞ ለአካባቢ ብክለትም ለሰው ጤናም ለእንስሳቶቹም ሪስክ ስለሆነ ያንን ነገር በተቻለ መጠን በሚገባው አይነት አወጋገድ ቢያደርጉ ማንኛውም እንስሳ ሲሞት ዝም ብሎ በየቦታው ጥሎ ያደረጉ ያንን ላይ ትብብር እንዲያደርጉ የመድኃኒትና የመሳሰሉት አቅርቦቶች እስካሁን በምን መልኩ ይሆኑ? መድኃኒት ያው ዲስኢንፌክሽን ነው። ይሄንን ስፕሬ ማድረግ ምናምን ነገር ነው። ጥሩ ነው። Boa sorte, Leia. በግለሰብ ደረጃ ሊሉ ይችላሉ የተነሱባቸው ቦታዎች ላይ አንዳንድ ድርጅቶች ሆኖች ይደረጋሉ። ሚኒስትር ዴታው አክለውም ክልሎች አስፈላጊውን የቅኝት ተግባራት እንዲያከናውኑ በተለይ የዶሮ ዝውውር ላይ ተፈላጊውን ጥንቃቄ እንዲወስዱና የበሽታ ምልክቶች ካዩ ሪፖርት እንዲያደርጉ አቅጣጫ መቀመጡን ጠቅሰዋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን ኮምቦልቻ ሐይቅና ደሴ ገራዶ አካባቢዎች ደረሰ በተባለው በሽታ ከአራት ሺህ የማያንሱ ዶሮዎች መሞታቸውን ከአካባቢው የደረሱ መረጃዎች ያመለክታሉ። በደቡብ ወሎ ዞን ሐይቅ ከተማ በዶሮ እርባታ የተሰማሩት ሰለሞን ብርሃኑ በሽታው ከመቀስቀሱ በፊት ያስመጧቸው ዶሮዎች ሙሉ በሙሉ እንደሞቱባቸው ገልጸዋል። የአዳማ የሚባል ፋን ማለቴ ከሱ ነበር ያመጣ ነው። ያው እኛም ጋር ቆየ ተገባዋ እዛ ተሰራጭ ምናምን ሲባል ከፍተኛ ጥንቃቄ አድርገን ነበረ። ግን ያው ሊቆም አልቻለም። ያው ከፍተኛ ሽታ አድርሶ። ምን ያህል ዶሮዎች አምጥታችሁ ነው ጉዳት የደረሰባችሁ? ወደ ሁለት ሺህ ምናምን አካባቢ ነበሩ። ያው ሙሉ በሙሉ ነው ዳሜጅ ነው። ሁሉም ሞተዋል። ይሁን እንጂ ተደጋጋሚ የስልክ ጥሪ የተደረገላቸው የደቡብ ወሎ ዞን እንስሳትና ሰ ሀብት ልማት ተጠሪ ጽፈት ቤት አመራሮች በጉዳዩ ላይ ማስተባበያም ሆነ ማረጋገጫ ለመስጠት ፈቃደኛ አልሆኑም። በበሽታው ዙሪያ ያለን መረጃ ውስን ነው የሚሉት የአካባቢው ነዋሪዎች ችግሩ ተባብሶ የከፋ ደረጃ ላይ ከመድረሱ በፊት ጽፈት ቤቱ ተገቢው ጥንቃቄ እንዲወሰድ መረጃ የመስጠት ኃላፊነት አለበት ብለዋል። በዶሮ እርባታ የተሰማሩት ሰይድ ኑሩም በህዝቡ ዘንድ የተዛባ ሲሉ የገለጹት ምልከታ ነገሮችን ይባስ እንዳወሳሰባቸው ይጠቁማሉ። ዶሮና እንቁላል እንዳትበሉ እየተባለ የሚባል ነገር ስላለ ዶሮም ራሱ ጭራሽ እንደ ጥላት እና እንደ ፖለቲካ ነው የመሰላቸው፣ ያው በማህበረሰቡ ላይ ማለት ነው። በእኛ ላይ ሙሉ በሙሉ ያው ዶሮቹ ልክ እንደ አውሬና ልክ እንደ በሽተኛ ሆነው ነው በቃ አሁን የታየው ማህበረሰቡ ማለት ነው። የብርና ሚኒስትር የበሽታውን ምንነት የሚያጠና ቡድን ማቋቋሙንና ናቡና እየተሰበሰበ ሲሆን እንደተጠናቀቀም ውጤቱ ለህዝብ ይፋ እንደሚሆን በማህበራዊ ትስስር ገጹ ላይ አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ ምሽት ዝግጅታችንን ነው እያዳመጣችሁ ያላችሁት። በመጀመሪያው አጋማሽ ለመጽሔት ዝግጅት የተሰናዱትን ነበር እያዳመጣችሁት። ሁለተኛው አጋማሽ በእርግጥ ደቂቃዎችን ወስደናል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ደቂቃ ይላል። ወደ ሁለተኛው አጋማሽ መሰናዷችንን ነው ሰዳችሁ ሁለት የስደተኞች ዓለም አቀፍ የስደተኞች ቀን ነበር። ያንን ተከትሎ የሀገር ውስጥ ተፈናቃዮችን በተመለከተ ዘገባዎችን ስናሰናዳ ቆይተናል። በዛሬው ሴቶችና ቤተሰብም የአንድ ተፈናቃይ የአራት ልጆች እናትን ሴት ታሪክ እናስደምጣችኋለን። ዓለም አቀፍ የስደተኞች ድርጅት አይኦኤም የአገር ውስጥ ተፈናቃዮች ቁጥር አራት ነጥብ አምስት ሚሊየን መድረሱን አስታውቋል። ከዚህ ውስጥ ፍላጎታቸው ወይም ከሚፈልጉት ተፈናቃዮቹ ከሚፈልጉት እየተሟላ ያለው አርባ ሁለት በመቶ ብቻ ነው ብሏል። ሌሎች ተፈናቃዮች ግን የሚፈልጓቸው ነገሮች እየተሟላሉላቸው እንዳልሆነ፣ አንዳንዶቹ በመጠለያ አንዳንዶቹ ደግሞ በተለያየ አካባቢ ተበታትነው እንደሚገኙም ተገልጿል። ከነዚህ ውስጥ ይህንን ቀን በማስመልከት ለዛሬ ሴቶችና ቤተሰብ አንዲት ተፈናቃይ የህይወት ታሪክ እናስደምጣችኋለን። መፈናቀል በሴቶች ላይ በተለይ የሚያደርሰውን ተጽዕኖ በሚገባ ያሳያል ብለን ያጠናቀርነው ዘገባ ነው። አስቴር ምስጋናው ናት ዘገባውን የሰራችው ስሟ በዚህ ዘገባ ላይ እንዲገለጽ ያልፈለገችው የአራት ልጆች እናቷ ተፈናቃይ ተወልዳ ያደገችው የተማረችውና ትዳር የያዘችው በኢንሻንጉል ጉምዝ ክልል ውስጥ ነው። ቤተሰብ መስርታ ትኖርበት በነበረው ድባጤ ወረዳ ውስጥም በሁለ ገብ ንግድ ስራ ትተዳደር ነበር። እሱ ወደ ገጠር አረቂ እየወሰደ ይሸጣል። እኔም አግዘዋለሁም ት እሱ ጋር ከተገናኘን ከአንድ አመት በኋላ ልጆች ልጅ ወለድኩ። ከዛ ያው እኔ ልጆችን በሰራተኛ ሰጥቼ አልተቀመጥኩ፣ እሰራለሁ። እሱም ይሰራል፣ እኔም እሰራለሁ። እሱ ያው እንዳልኩሽ ገጠር እየወሰደ አረቄ ይሸጣል። ከዛ ደግሞ ተመልሶ ይመጣል። አሁንም እንደዚህ አለው። ከሳምንት ሁለት ቀን ነው የሚሄደው። እንደዛ እያደረገ ነበር፣ ይሰራ ነበረ። እኔም ደግሞ የራሴን ፊናዬን ልጆችን በሰራተኛ አስቀምጬ እኔም በየአካባቢዬ ዞርኩኝ። አሁን ለምሳሌ ሚጥሚጣ ሲደርስ ሚጥሚጣ ሰብስቤ በኩንታል ወደ አዲስ አበባ ወስዳለሁ። በላይ የምትባል ሀገር አለች። እዛች ሄጄ ቅቤና ማር ይዤ ወደ አዲስ አበባ ሄዳለሁ፣ ወስጄ እሸጣለሁ። ደግሞ ተመልሼ አንዳንድ ነገሮች ይዤ እመጣለሁ። ከዛ አምጥቼ እዚህ እሸጣለሁ። ምግብ ቤትም እሰራ ነበር። የራሴ አንድ ሁለት አመት እንደሰራውኝ ዞሮ ዞሮ ችግሩ ተፈጠረ እና ወጣን እንጂ እሱንም ሰራ ነበር። በኋላ ላይ ምግብ ቤት ጀምሬ ነበረ። ደህና ስራ ነበረው። በ2013 ዓ ም በህዳር ወር በአንድ ሌሊት በአካባቢው በተፈጠረው ማንነትን መሰረት ያደረገ ጥቃት መንታ የሰባት ዓመት፣ የአራት ዓመት እና የአምስት ወር በአጠቃላይ አራት ልጆቿን ይዛ ከቤት እንደወጣች ትናገራለች። ሌሊት ላይ ነው። በቃ እንደዚህ አይነት ነገር ሲከሰት ልጆችን ይዤ ወጣሁኝ። እንደውም ይዞኝ የወጣው ባለ አምቡላንስ ሹፌር እሱ አሁን በህይወት የለም። ልጆችን ይዤ መጥቼ ራንች እንደ ህዝቡ ተቀመጥ አንድ ሳምንት አካባቢ ቆይቻለሁ። ልጆች ይዤ ምንም ነገር የለም ማለት ያው ብስኩት በያለሽ የከተማው ሰው አምጥቶ ይሰጣል። እንደገና ደግሞ ያው የውሃም ችግር አለ፣ የልብስ አልባሳት ችግር ስለነበረ በቃ እኔ ተስፋ ቆረጥኩኝና በቃ ለምኜ ልብላ እነዚህ ልጆች ይዤ በራብ መሞት አልፈልግም ብዬ ወጣሁኝና ከዛ በኋላ በቃ ቀጥታ ቻግኒ ገባሁ። ከቻግኒ ወደዚህ መጣ ባለቤቷም በዛ ዕለት ለስራ ወደ ገጠር እንደወጣ ግጭቱ በመከሰቱ የት እንዳለም እስካሁን እንደማታውቅ ትናገራለች። ዓመት ከስንት ወሩ ነው እንግዲህ እስካሁን አድራሻው የለም። የሞተም ሚዳንም አናውቅም። አንድ ዓመት ከአምስት ወር አካባቢ ሊሆነው ነው እንግዲህ። ከዚህ በኋላ የህይወት መንገዷ ሙሉ በሙሉ መቀየሩን ታስረዳለች። ያው ባህር ዳር ከገባው በኋላ መጀመሪያ አንድ አራት ወር የሆነ ሰው ቤት ተጠጋው የአካባቢው ሰው ሻራና ሳጠራ ገዝቶ አዋጥቶ የሆነች ሴት እኛ ጋር ትጠጋ ብለው ባልና ሚስቶች የሆነ ቦታ አረቂ የሚሸጡበት ቦታ ነበረ። ያንን እንደ መጠለያ ሰጡኝ። አራት ወር ምናምን ስቀመጥ ሁሌ ማልቀስ ነው ስራዬ፣ ሁልጊዜ ማልቀስ ነው። ግን በዛ ውስጥም ሆኜ ለስራ ሞክራለሁ። ሰው እንደዚህ የሆነች ሳንቲም ነገር ብር ነገር ሲሰጡኝ ያችን ሰብስቤ የሆነ ነገር ሞክራለሁ። ማስቲካ ገዝቼ ለልጆች አንላንደኛው ማስቲካ ላንደኛው እንትን ከረሜላ ገዝቼ እኔ ደግሞ ሻይ ይዤ ህፃኗን አዝዬ ብዙ ጊዜ ሞክር ያለው ግን አይሸጥም። ተስፋ ቆርጣለሁ። በቃ በጣም የሆነ በህይወት አለመኖርን ሁሉ ሁሌ ይመኛለሁ። ሁል ጊዜ እስቲ ላሁንም በቃ እንደዛ ነው። በቃ ያስጠላኛል ህይወት። ልቀቅዬ ይዤ ወጥቼ ሞክር ያለው ሻይም እንደዚሁ ያዞርኩ ሞክር ያለው ቡና ራሱ ቡና አንድ ስቲም ቡና አፍልቼ ይዤ ወጣለሁ። ግን ምንም ይገዛኝ የለም። ለምን የሚያውቀኝ ሰው የለም። በዛ ላይ ልጅ አዝዬ ነው ሕፃን አዝዬ ስለሆነ እንደውም እንደ ሌላ ነገር ነው የሚያዩን። ሶስቱ ልጆች በእግራቸው እኔ እሷን አዝዬ ስንሄድ እንደ ሌላ የሆነ የሚያበረታታ ምናምን ሳይሆን በቃ በቃ ከባድ ነው። በቃ ብቻ እንደገና በጣም በጣም ትልቁ ችግር ያው የምግብ ችግርም ነበረ። ባለ ሆቴሎች ለምኜ እንደ ትርፍራፊ እንዲሰጡኝ ማለት ልስራ ምናምን ስላቸው ፍቃደኛ አልሁን ሲሉ ባቄላ ልሽጥበት በሆቴላችሁ እያጸዳሁኝ ስል እምቢ ሲሉ፣ ከዛ በኋላ ደግሞ እሺ ትርፍራፊ ስጡ ብዬ ያው ትርፍራፊ ለሁለት ወር አካባቢ የነሱን ትርፍራፊ ማታ ማታ እየወሰድኩ ልጆች እንዳያዩ እያደረግኩኝ ደረቋን በወጥ እየበላን እንትኗ ያችን እርጥቧን ደግሞ ፈርፈር አርጌ እንዳይለዩት እያደረኩ እንበላዋለን። ከዛ በላይ ግን በቃ በቃ አከራዮች በጣም ነው የሚያሰቃዩት። በቃ በጣም ስቃይ ነው። በወር ነው ልቀቂ የሚሉኝ፣ በየወሩ ነው ልቀቂ የሚሉኝ። ሲጀመር ቤት ክራይ ስጠይቅ ራሱ አራት ልጅ አለኝ ስላቸው አያከራዩኝም። በቃ እንደዚህ አንዱ አንድ ቤት ልቀቂ ከተባል በጣም ተሰቃይቼ ነው ሌላ ቤት ማገኘው። በጣም በቃ በጣም ተሰቃይቼ ግን ደግሞ ካገኘውኝ በኋላ አንድ ወር እንደቆየው ልቀቂ ይሉኛል። ልጆች እረበሹ፣ ልጆች እያጠፉ ይሉኛል። በቃ እኔ ማልቀስ ነው። ልጆችን በቃ ልገላቸው ነው ምደርስ ልገላቸው በቃ ዝም ብለሽ ነቂያቸው ነቂያቸው ሁሉ ይለኛል። እራስሽን አጥፊ የሚለኛል። አሁን በባህር ዳር ከተማ የምትገኘው ይች ተፈናቃይ አራት ልጆቿን አብልታ ለማሳደግ ባለመቻሏ ማታ ማታ መንገድ ዳር በመቆም የሴት አዳሪነት ስራ መስራት መጀመሯን ትናገራለች። ቀን ቀን የልብስም ካገኘሁ አጥባለሁ፣ እንጀራም ጋግሪ ካሉኝ እጋግራለሁ። እንደገና ደግሞ እቤትም እርድ አሽጋለሁ። እርድ አሽጌ ለባለ ሱቆች ይሰጣለሁ ትም ሌሊት ተነስቼ ወጥቼ ኮርክ ይለቅማለሁ። ያችን አጠራቅሜ ይሸጣለሁ። እና በቃ ሲጨንቀኝ፣ ግራ ሲገባኝ እነዚህን አራት ልጆች ትቼ በቃ ሌሊት ማታ በቃ አልነግራቸውም። ድብቅ እንትን ብዬ የት እየሄድሽ ነው እናታችን ሲሉኝ፣ እንኳን አይ የትም አልሄድም። ሰው ቤት ስራ ተቀጥሬ ማታ ማታ ካልሰራሽ እያሉኝ ነው ብዬ ማታ ትቻቸው እሄዳለሁ። በቃ ቀበሌ አምስትና ስድስት እየሄድኩኝ ቆሜ ወንድ ሳገኝ ሄጅ አድራለሁ። እኔ አላውቅበትም። እንደዚህ አይነቱ እንትኑም የለኝም ነበረ፣ ግን ሳልፈልገው እንደዚህ አይነቱ ህይወት ውስጥ ገባሁኝና ማለት በቃ ስራውን ስለማላውቅበት በጣም ነው የምፈራው። በቃ ሰዎችን እራሱ እፈራቸዋለሁ። እንደው ፈጣሪ ከምን አይነት ሰው ጋር ይሆን የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋለሁ አልኩት። መጠለያ ጣቢያም ሆነ አሁን በምትኖርበት አካባቢ ለተፈናቃዮች የሚሰጠው ትኩረት አነስተኛ መሆኑንም ታስረዳለች። በጣም መልካም ሰዎች አሉ፣ የሚያዝኑ ይረዱ። ግን እኔ የምፈልገው ምንድን ነው? በቃ ደህና ነገር ሆኖልኝ ስራ መስራት፣ የራሴ የሆነ ነገር በኮንፊደንስ ልጆቼን ሰብስቤ። እርዳታ ሁል ጊዜ ለሰው ልጅ አስፈላጊ አይደለም ይለማመድና ጥሩ ነገር አያመጣም። ወደፊት ስላላት ተስፋ ተጠይቃ፣ ያስፈራል ማለት በየትኛው መንገድ አልፌ ነው ልጆቼ ጥሩ ትምህርት አግኝተው እውቀት ያላቸው ልጆች የሚሆኑ? እንዴት አርጌ ባስተምራቸው ነው? እንዴት አድርጌ ብሰራ ነው እነዚህ ልጆች ተምረው መልካም ትውልድ የሚሆኑ ልይ ብዬ ፈራለሁ። ለምን ማለት አሁን እኔ ጊዜም በሙሉ ለስራ ስለሆነ ማሳልፈው እነሱን የምቆጣጠርበት እነሱን የምከታተልበት እንትን የለኝም። ጊዜ ስለሌለኝ ልጆቼ ይበላሻሉ፣ ያ በጣም እፈራለሁ። ለማድረስ ነው። አሁንም ቢሆን ውስጤ ላይ በጣም ደስ የሚል ነገር አለ። እግዚአብሔር የሆነ ነገር ከረዳኝ ራሴ ሰርቼ መስሪያውን መንገድ በቃ የሆነ በማቴሪያልም በገንዘብ የሚያግዘኝ ሰው ካገኘሁ አንዴ መቋቋሚያ ነገር ካገኘሁ ስራ እሰራለሁ። ችግር የለብኝም። ከአንድ ዓመት ከአምስት ወር በፊት ይቺ እናት በዚህ የምሽት ሰዓት ከሞቀ ቤቷ ከቤተሰቦቿ መካከል ነበረች። ከልጆቿና ከባለቤቷ ጋር የምታሳልፋቸው እነዚያ ምሽቶች ግን መፈናቀል ባመጣው ጣጣ ትዝታ ሆነዋል። ልጆቼ በልተው እንዲያድሩ በሚል ይሄው እሷ አስቸጋሪ ሕይወት ትመራለች። ከዚህ ቃለ ምልልስ በኋላም መሀል ባህር ዳር ከተማ ላይ መንገድ ዳር ቆማለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የስደተኞችና የተፈናቃዮችን እጣ የተመለከተ ነው ተከታዩ ዘገባ። የተደራረቡ ዓለም አቀፍ ቀውሶች ይበልጥ እየከፋ በመጣው የስደተኞችና የተፈናቃዮች እጣ ላይ የደቀኑትን ውስብስብ ፈተና ለመመርመር ከሁለት አንጋፋ ባለሙያዎች ጋር የተደረገ ውይይት ነው። ክፍል አንድ ነው ለዛሬ ተሰናዳው። ተወያዮቹ ዶክተር ወርቁ አበራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰር እና የትምህርት ክፍሉ ሊቀመንበር ሲሆኑ ዶክተር ፈለቀ ታደለ ዋና መቀመጫውን በካናዳ ያደረገው ቺልድረን ሪሊፍ ቢሊቭ የተባለው የህጻናት ደህንነት የቆመ ድርጅት አለም አቀፍ ፕሮግራም ዲሬክተር ናቸው። በኦክስፎርድ ዩኒቨርሲቲ የስደተኞችና ከመፈናቀል ጋር የተዛመዱ ጉዳዮች ጥናት ማዕከል የጥናት ባለሙያ የሆኑት ዶክተር ፈለቀ በዓለም አቀፍ የልማት ስራዎች በተለያዩ ዓለም አቀፍ የረዳት ድርጅቶች ውስጥ ለበርካታ አመታት በአመራር ኃላፊነት ላይ ያገለገሉም ናቸው። ሁለቱን ባለሙያዎች ያወያየው አሉላ ከበደ ነው። ለዛሬው የተወሰነውን ክፍል እናስደምጣችኋለን። ዶክተር ፈለቀ ታደለ፣ ፕሮፌሰር ወርቁ አበራ እንግዶቼ ለጊዜያቸው አመሰግናለሁ። ለመንደርደሪያ አሁን ያለውን ሁኔታ ላስቀድምና መሰረታዊን ጥያቄ አነሳለሁ። በገዛ አገሮቻቸው ተፈናቅለው የሚገኙትን ጨምሮ በአለም ዙሪያ ከመቶ ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል፣ ብዙዎቹም ተሰደዋል። ቀድሞንም በቋፍ ላይ የነበረው የስደትና የፍልሰት ቀውስ አለማችን በገጠሟት መጠነ ሰፊና ቁጥራቸውም የበዛ ተደራራቢ ችግሮች ሳቢያ ይበልጥ ተባብሰውና ተወሳስቦ እጅግም ወደ ከፋ ሁኔታ እያመራ ይመስላል። የተፈናቃዮችና የስደተኞች ዕጣ የከፋ መሆኑ የደቀነውን ስጋት ያህል በርካታ ችግሮችም በአንድ ጊዜ መከሰታቸው መሄጃውን ያልታወቀ አስመስሎታል። የቅርብ ጊዜዎቹን ብናነሳ የሩሲያና የዩክሬን ጦርነት በዓለም ዙሪያ ለተከሰተው እጅግ ከፍተኛ የዋጋ ግሽበት፣ የሰብል ምርት አቅርቦት እጥረት የነዳጅ ዋጋ ጣሪያ መንካት እንደ ኢትዮጵያ ያሉ ግጭት ውስጥ ያሉ አገሮች አጠቃላዩን የአፍሪካ ቀንድ የመታው ከዚህ ቀደም ታይቶ የማያውቅ የተሰኘ ድርቅና እርሱ የሚያስከተለው ረሃብ የችግሮቹ ብዛት ራሱ ተዘርዝሮ የማያልቅ ነው የሚመስለው። እዚህ ውስጥ ግን የስደተኞችና የተፈናቃዮች ዕጣ ምን ይሆን? ቄን ጥሎ ለመሰደድ መገደድና መፈናቀል መቼም ቢሆን ቀላል መቼም ቢሆን አምቻ አይደለም። ነገር ግን ይህን መሰል ታይቶ የማያውቅ የሚመስል ድርብርብ ቀውስ ዓለምን ሰቅዞ በያዘበት ምን ማለት ነው? ምንስ ይታያቸዋል? ፕሮፌሰር ወርቁ በእርሶ ልጀምርና ወደ ዶክተር ፈለቀ ሄዳለሁ። እሺ፣ በውይይቱ እንድሳተፍ ስለጋበዝከኝ እንመሰግናለሁኝ። አሁን እንዳልከውም የስደተኞች ችግር እየተባባሰ እንደመጣ መረጃዎች ያሳያሉ። ከታሪክ ማጻ ስትመለከተው የስደተኛ ቁጥር እየጨመረ እየጨመረ ነው የሄደው አሁን ያለውን ሁናቴ ስትመለከት የዩክሬን ጦርነት የስደተኛውን ችግር የበለጠ እንዳባባሰው አንዳንድ መረጃዎች አሉ። እና ቅድም እንዳልከው የዓለም መንግስታት ድርጅት ባወጣው መረጃ መሰረት የተፈናቀለው ህዝብ ቁጥር ወደ ዘጠና ሚሊዮን አካባቢ ነው። ከዛው ስደተኛ ወደ ሀያ ሰባት ሚሊዮን አካባቢ ሆኗል። እና እንግዲህ በጦርነቱ ምክንያት የስደተኛው ቁጥር ሲጨምር በዛው መጠን ለስደተኛ የሚደረገው እርዳታ ካልጨመረ ስደተኛው ሊቸገር ይችላል። ሌላውም አሁን ያለን ሁናቴ ለየት የሚያደርገው ነገር ምንድን ነው ብንል ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ ቁጥራቸው በርከት ያሉ ኢሮፕያኖች ስደተኛው። ይሄ ለየት ያለ ሁናቴ ነው እንዳልኩት፣ ከሁለተኛው ዓለም ጦርነት በኋላ ያልታየ ነገር ነው እና በዚህም ምክንያት ምዕራባውያን መንግስታት ለስደተኛ የሚያደርጉትን እርዳታ ምናልባትም ከባህል ግንኙነት የተነሳ ከቀለም ግንኙነት የተነሳ መጠንኛ ሆነ አድሎ ሊያደርጉ ይችላሉ የሚል አንዳንድ ጥርጣሬ ይኖራል። ይህም ጥርጣሬ እንዲሁ በጥርጣሬ ብቻ ሳይሆን መረጃዎችም እንዳሉ ምልክቶች ያሳያሉ። ለምሳሌ ታስታውሱ እንደሆነ በርከት ያሉ የመካከለኛው ምስራቅ ስደተኞች፣ ከእስያ የሚመጡ ስደተኞች፣ ከአፍሪካ የሚመጡ ስደተኞች ወደ አውሮፓ ለመግባት በሚፈልጉበት ጊዜ የፖላንድ መንግስት፣ የሃንገሪ መንግስት እነዚህ ስደተኞች ላይ በር ዘግቶ ነበረ። አሁን ግን ዩክሬንያ ስደተኞች በሚገቡበት ጊዜ ከፍተኛ መስተንግዶ በማድረግ ተቀብለዋቸዋል። እና እንግዲህ ምንድን ነው የሚያሳየን መጠነኛ የሆነ አድላዊ የሆነ አቀራረብ እንዳለ፣ በስደተኞች መካከል ልዩነት እንዳለ በመራራ በኩል ይህንን እንመለከታለን። ከዚህም ጋር ተያይዞ እንደ ሆላንድና እንደ ሃንጋሪን ባይሆንም የእንግሊዝን መንግስት ስንመለከት እንደምታውቁት ባለፈው ሳምንት የአፍሪካ ስደተኞችን ወደ ሩዋንዳ ለማስመለስ ሙከራ ተደርጎ ነበረ። ግን በሌላ በኩል የዩክሬን ስደተኞች ይቀበላሉ። ስለዚህ እንግዲህ ይሄ አድላዊ የሆነ ስደተኛ አመራር የምዕራቧ መንግስታት እንዳላቸው አንዳንድ ምልክቶች አሉ። ይሄ አስቸጋሪ ሁናቴ ነው። እና እንግዲህ እንደ ፖላንድ እንደ ሃንጋሪም ባይሆን የአሜሪካ መንግስትም የካናዳ መንግስትም አድላዊ የሆነ የስደተኛ አመራር እንደሚከተሉ አንዳንድ መረጃዎች አይተናል። እና አሜሪካን በሚመለከት ታስታውሱ እንደሆነ ከደቡብ አሜሪካ የመጡ ስደተኞች ሜክሲኮ ላይ ይቆማሉ፣ ነገር ግን የዩክሬን ስደተኞች በሜክሲኮ በኩል በሚገቡበት ጊዜ ያለምንም ችግር ቀጥታ ሲገቡ ነው። እንደዚህ የሆነ አድላዊ የሆነ የስደተኛ አመራር የምዕራባው መንግስታት ስለሚከተሉ ለሌላው ስደተኛ ችግር ይፈጥርበታል ብዬ አምናለሁኝ። መልካም፣ አመሰግናለሁ ፕሮፌሰር ወርቁ። ወደ ዶክተር ፈለቀ ልሻገር። ሌላ አዲስ ጥያቄ ከማንሳቴ በፊት እርስዎም በበኩሎ ለቀደመው ጥያቄ የሚሰጡትን ማብራሪያ አስቀድም። አመሰግናለሁ በቀረበው ሀሳብ ላይ ለማዳበርና ለመጨመር የምንፈልጋቸው ዋና ዋና ነገሮች አሉ ሳልደግም ቅድም እንደተባለው ከሁለተኛው ዓለም ጦርነት ጊዜ ከአርባ እስከ ስልሳ ሚሊዮን ነው ተፈናቀለ ወይም ተሰደደ ተብሎ የሚጠቀሰው ለመጀመሪያ ጊዜ ቁጥሩ በእጥፍ የደረሰበት ጊዜ ላይ ደርሰናል። ምናልባት ሁለተኛው ዓለም ጦርነት ላይ ሰዎች ያንን ርብርብ ሲያደርጉ በሀያ ሀያ ምን ይመስላል ቢባል ምናልባት በተለየ መልኩ ሰዎች እና ሀገራት ተባብረው የሚኖሩበት ምናልባትም አነስተኛ ችግር የሚኖርበት ብለው ተንበየው ሊሆን ይችላል ብዬ እገምታለሁ። ይሁን እንጂ በተለይ ባለፈው ዓመት እና ዘንድሮ አየው በዚህ ችግር ዙሪያ የችግሩ ውስብስብነት ከፍተኛ እየሆነ መምጣቱና ዓለም ምስቅልቅሏ ላይ እንድትወጣ መሆኑ ነው። ይሄውም ምንድን ነው? በእርግጥ ግጭት፣ ዓለም አቀፍ ግጭቶች ወይም ጦርነቶች ብዙ ጊዜ በተለይ ዘጠና ከመቶውን የስደተኞች እና መፈናቀልን የሚያስከትሉ ነበሩ አሁን የታየው ደግሞ አንደኛ ግጭቶች በሀገር ውስጥ መብዛታቸው፣ ይህም የተፈናቃይ ብዛት ከፍተኛ ማለት ነው። ከዚያ አኳያ እኔም ከምሰራቸው ሀገሮች ውስጥ በጣም አሳሳቢ የሆነው አንዱ የሀገሬ ሁኔታ ኢትዮጵያ፣ ምናልባት አለም ላይ አሁን ካሉ ስደተኞች ውስጥ ከስድስቱ አንዱ ኢትዮጵያዊ ነው የሚያስችል ነው። ሁለተኛው ቡርኪና ፋሶን ለምሳሌ በስሄድ የማገኘው አነስተኛ የነበረው ቁጥር የግጭቶቹ አይነቶች እርስ በራስ መሆንና አክራሪነትና ከዛም በኋላ ደግሞ ዋልታ ረገጥ የሆኑ አመለካከቶች መኖር ግጭቶችን ውስብስብ ከማድረጋቸው አኳያ ሰዎች በሀገራቸው ውስጥም እንዲፈናቀሉ አድርጎ በፍጥነት አሳሳቢ ከሚሆኑት ሀገሮች ናቸው። እንግዲህ ይህንን ስንመለከት ምንድን ነው በአሁኑ ጊዜ የኢትዮጵያን ሕዝብ የሚያክል ተፈናቅሎ ተሰዷል ወይንም ጉዳዩን በክትትል ላይ ይገኛል ማለት ቀላል አይደለም። ይሄንን እንግዲህ ተጨማሪ ውስብስብ ቢያደረገው ባለፈው ሁለት አመት የኮቪድ አስራ ዘጠኝ ወረሽኝ መምጣት ለሁለት አመት ጉዳያቸው በሶስተኛ አገር በተለየ ሀያ ስምንት ሀገሮች አሉ ተቀባይ የሚባሉ በእነዚህ ሀገር ያላቸው ጉዳይ በአብዛኛው ወደኋላ እንዲቀርና ክትትል እንዳይደረግበት ባሉበት እንዲቆሙ የተደረገበት ሁኔታ ነው ያለው። አሉላ ከበደ ከዶክተር ወርቁ አበራና ከዶክተር ፈለቀ ታደለ ጋር የስደተኞችና የተፈናቃዮችን እጣ በተመለከተ ያካሄደው ሰፋ ያለ ውይይት የመጀመሪያውን ክፍል ነው ቀንጨብ አድርገን እንግዲህ ያስደመጥ ናችሁ ሙሉን ክፍል በቅዳሜና እሁድ የፕሮግራማችን ላይ እናስደምጣችኋለን። በተጨማሪም ደግሞ በዌብሳይታችን ላይ እናኖራለን። ከዚያ መከታተል ትችላላችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። የተከበራችሁ አድማጮች ዝግጅታችን ተጠናቋል። ነገ እንገናኛለን። ደህና ደሩ።